ና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ጠለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በእርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችሁን አስተያየት እንድሰጡ የጋበዝ ናችሁ እና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳ ነው የህወሓት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉ አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ መኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለዛ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት፣ ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች፣ የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ። ወይስ በህዋት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን? በእኔ በኩል ሁልጊዜም የማምንበት ፈተና፣ መከራ በሰው ህይወት ውስጥ በአገር ህይወት ውስጥ ያለ ነገር ነው። ይመጣል። ችግር ለምን ተፈጠረ አይባልም። በልዩ ልዩ ጊዜ ይከሰታል። እና ችግር ይዞት የሚመጣ እድልም አለ። የበለጠ ብልህ ያረገናል። ጥፋታችንን ዞር ብለን እንድናይ ያደርገናል የወደፊት እድላችንን በተሻለ መንገድ እንድናየው እንድንቀይሰው መንገድ ይከፍትልናል እና አሁን በኢትዮጵያ ውስጥ ያለው ሁኔታ በእውነት ከጥፋቱ ከጦርነቱ ጥፋት ባሻገር ብዙ ሰዎች ቁጭ ብለው፣ ብዙ ድርጅቶች ቁጭ ብለው እራሳቸውን እንዲመረምሩ የሚያደርግ ሁኔታ ነው። ይሄ ነገር ተደጋግሟል፣ በኢትዮጵያም ታሪክ በሌሎችም ታሪኮች። አንዳንዶች ከሌሎች በተሻለ እና በፈጠነ ሁኔታ ተምረው መንገዳቸውን ያስተካክላሉ። እኛ አይ ቲንክ ይሄ በተለይ በአለፈው 27 ዓመት 30 ዓመት የሞከርነው የፌዴራል አወቃቀር ስርዓታችን እሱን ካስተካከል እሱ ተስተካክሎ በኢትዮጵያ ውስጥ ባለ ድርሻ ነን የሚሉ ሁሉ በኢትዮጵያዊነትና በኢትዮጵያ ላይ የተመሰረተ ራእይ የማይዛነፍ ተገዥነት ሲኖራቸው ለዚህ ለኢትዮጵያዊነት እና ይህን መሰረታዊ ራይ የማይቀበሉ ደግሞ ካሉ የተሻለ በውይይት በተሻለ ሁኔታ ተወያይተን ሊስተካከሉ የሚችሉበትን መንገድ ማድረግ ይኖርብናል። ግን ሰፊ እድል ይዞ መጥቷል። ጦርነት በቃኝ የምንልበት ደረጃ ላይ ደርሰናል። የኢትዮጵያ ህዝብ ደርሷል፣ ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ አይቲንክ ከምንጊዜውም የበለጠ አሁን በጥሩ አመራር ሁሉን አቀፍ በሆነ ፖለቲካ ምህዳር፣ የማህበራዊ ምህዳር ውይይት እያካሄድን መንገዳችን የምንቀርጽበት አጋጣሚ ነው ብዬ ነው የማምነው። መልካም አቶ ብርሃነ ቀደም ብዬ ያነሳዎትን ጥያቄ ነው የምደግመው። ለእርስዎም ይህ የአዲስ ምዕራፍ መጀመሪያ ይሆን ወይስ ወደ ተፈራ ስጋት የባሰ ሁኔታ የባሰ ትርምስ የሚያስገባ? ለእኔ ይሄ የመጨረሻው መጀመሪያ ይመስለኛል። በአጠቃላይ የመጣንበትን ሂደት ስንመለከት እና አሁን ያለንበትን ሁኔታ ስንመለከት፣ አሁን የደረስንበት ችግራችን መቋጫ ሊያገኝ ወደ መጨረሻው እየሄደ የመጨረሻው ምዕራፍ መጀመሪያ ነው ብዬ አምናለሁ። ይህን ያልኩበት ምክንያት ምንድን ነው? በሀገራችን ውስጥ ያለው ፖለቲካ የብሔር ፖለቲካ ነው። የብሔር ፖለቲካ ሲጀመር በብሶት በህግ የበላይነት ረሃብ በመሳሰሉት ነገሮች ይጀመርና ድጋፍ ለማግኘት ሲል የብሔር ፖለቲካ አደራጆች ለዛ ብሔር ጠላት ማዘጋጀት እና ማቅረብ አለባቸው የህዝብ ድጋፍን ለማግኘት ስለዚህ በጥላቻ ላይ የተመሰረተ ፖለቲካ ነው ሁለተኛ የብሔር ፖለቲካ ቅድም እንዳልኩት ተበደለን ከሚሉ አካላት የሚነሳ ቢሆንም በሂደት ደግሞ ወደ ፍትህ በሚያደርገው መንገድ እኩልነት የመጣበት ደረጃ ላይ ሲደርስ ቢያቆም ምንም ችግር አይኖረው። ነገር ግን የብሔር ፖለቲካ ችግሩ እኩልነት ላይ ከደረሰ በኋላ የበላይነትን ይፈልጋል። ለምሳሌ አሁን የሕወሓትን አመጣት ስንመለከት ማለት በመጀመሪያ ትልቅ ተበደለ ከሚል ሀሳብ ነው የተነሱ ያንን ትክክል ነው ብለን ብንቀበል በመንገዱ ሂደት ሌሎቹንም መባሪያቸውን የማያውቁትን ሁሉ ተበድላችኋል እያሉ እየቀሰቀሱ የበደላቸው ማን እንደሆነ እያስረዱ ወደ እኩልነት ሊያመጥጧቸው መከሩ? እኩልነት ላይ ከተደረሰ በኋላ ችግሩ የተፈጠረው ምንድን ነው? ህወሓት ያንን እኩልነት ለሁሉም አደላድሎ ሁሉም እኩል ሊሄድ የሚችልበትን ስርዓት ከማምጣት ይልቅ የበላይነትን ፈለገ። ይህንን የበላይነቱን ባለፈው ጠቅላይ ሚኒስትሩ እንዳስረዱት በወታደር በኢኮኖሚ በማህበራዊ ኑሮ በሁሉም መስክ የበላይነቱን ለመቆጣጠር ፈለገ። እሱም መጥፎ አልነበረም። የተወሰነ ደረጃ ድረስ የበላይነቱን ይዞ መቀጠሉ ሞስት ፕራብሊ ረዥም ጊዜ ስልጣን ላይ እንዲቆይ ሁሉ ሊረዳው ይችላል ግን ከዛ አለፈ ከዛ አለፈና፣ በሌሎቹ ላይ በደል እስከ ማድረስ ድረስ ሄደ ማለት ነው። ፍላጎቱ ከበላይነትም ሌላ ሱፐር በላይነት ወደ ማምጣት ሄደና ያው ሁላችንም እንደምናውቀው በተለይ ወደ ትግራይ ከተሄደ በኋላ እንዲያውም ከነጭራሹ የበላይነቱን የጦር ኃይሉን አብዞርብ በመድረግ የራሱ በማድረግ ትልቻዋን አንድ አካል አድርጎ በተደረገ የበላይነት ፍላጎት ውጤት ነው። አሁን የተወሰደው እርምጃ ይህንን የሚያቀነቅኑት እርምጃ ሲወሰድበት በሰዎቹ ላይ ነው። እርምጃ የሚወሰደው ይሄ ማለት እነሱ የበተኑት ሀሳብ ጠፋ ማለት አይደለም። ይሄ ነው የምለው። በሰዎች ላይ በተወሰደው እርምጃ ወይም እነሱ በሕግ ቁጥጥር ስር በሚሆኑበት በሕግ ተጠያቂነት የሚሆኑበት አንድ ምዕራፍ የሆነ እና በቀጣዩ እነሱ የረጩት አመለካከት በእነሱ አካባቢ ብቻ ሳይሆን በሌሎች ብሔሮችም ላይ ይታያል። ለምሳሌ የተረኝነት ስሜት በሁሉም በየአካባቢው ያመጣል። በቤንሻንጉል ውስጥ ብትመለከት የተረኝነት ስሜት ታያለ። ኦሮሚያ ውስጥ ብትመለከት የተረኝነት ስሜት ታያለ። ይህ የተረኝነት ስሜት የምለው በሀገር ደረጃ በፌዴራል ደረጃ ሳይሆን በየአካባቢው ደረጃ ራሱ ሌላውን ሁሉ የማግለል እና ለራሱ የመያዝ አይነት ስሜት ይታያል እና ይሄ እኔ እንደ ህብረተሰብ በሽታ ነው ብዬ ነው የምቆጥረው እና ይሄንን የአመለካከት ለውጥ ወደሚያመጣበት አካባቢ ስንሄድ ነው ዘላቂ ሰላም ልናገኝም እንችለው። መልካም። ምናልባት ይሄንን የሚከተል ጥያቄ ባነሳ በተለያዩ አካባቢዎች ቀደም ብዬ ጠቀስ ያደረግኩት ላለፉት ሁለት ዓመታት ዘውግ ለይቶ ይካሄድ የነበረ ግጭት አሁንም ድረስ በተለያዩ ቦታዎች መታየቱ አልቀረም እና ይህ አሁን የሆነው ሁኔታ እርስዎ የመጨረሻው መጀመሪያ ብለውታል። አቶ ልማ በተለያየ መንገድ እራሳችንን መልሰን መመርመር እንድንችል ያሉት ወደፊት የሚያራምዱ ሁኔታ እድል መስጠቱን ገልጠዋል። ከየትኛውም ባህልና አካባቢ የመጡ የየትኛውም ዘውግ የሆኑ ኢትዮጵያውያን እንደ አንድ ሀገር ዜጋ አብሮ መኖር የሚያስችላቸውን ሁኔታ እድል ለማግኘት እነኚህ ግጭቶች ይቆማሉ፣ በአጭር ጊዜ ውስጥ የሚል ተስፋ አላቸው ወይ? ቀደም ብሎ የጠቀሳችሁትን የጠቅላይ ሚኒስትሩን የሳምንቱ መጀመሪያ ንግግር በስፋት እንመለከታለን። እዚህ ላይ በአጭሩ የምትሉት ነገር ካለ የግጭቶቹ መቆም ተስፋ አዝማሚያ ይታያቸዋል? ምንድን ነው ያንስ ሊያስቆም የሚችለው? አቶ ብርሃነ፣ ከርሶን ጀምርና ወደ አቶ ልማ ሄዳለሁ። እኔ በጣም በጣም ከፍተኛ ተስፋ ነው ያለኝ። ምክንያቱም አሁን ይህንን በህወሓት አማካኝነት የተነሳውን ነገር እንዲቋጭ ለማድረግ ጥረት ያደረገው ኢትዮጵያዊነት ነው። የብልጽግና ጦር አደለም፣ የአማራ ጦር ብቻውን አደለም፣ የኦሮሞ ጦር አደለም፣ የደቡብ ጦር አደለም። የሁሉም ሂደት ነው። ይሄንን እዚህ ላይ ሊያመጣ የቻለው ሰው ይሄንን ለማምጣት የብዙ ሰው ደም እና አጥንት እዛ ላይ ፈሷል የአድዋን ድል ለማግኘት የሁላችንም የሁሉም ዘር ደም ነው እዛ ቦታ ላይ ያለው ይሄ ምንድነው የሚያሳየው ትልቅ የሚያስተሳስረን ነገር መሆኑ ነው እና ይሄ ችግር የተፈታበት መንገድ ራሱ ኢትዮጵያዊነት ነው በኢትዮጵያዊነት የተፈታ ነው እና ይሄንን ስሜትና አመለካከት አሁን በስልጣን ላይ ያለው ፓርቲ ወይም ደግሞ መንግስት ራሱ ዶክተር አብይ በጀመሩት አይነት ይህንን ኢትዮጵያዊነት ወደ ሌላውም የኢትዮጵያ አካል ካስገቡ ማንም ሰው በማንም ላይ የበላይነት ሊኖረው የማይችል መሆኑን የማይገባ መሆኑን እና ሀገሪቱ የሁሉም መሆኗን ግን ሁሉም በያለበት ቦታ ራሱን የማስተዳደር መብት እንዳለው የሚያሳይ አይነት እንደዚሁ ኃይልም የቀላቀለ ቢሆን እርምጃዎች በመውሰድ ማስተካከልና ሰላምን ማምጣት ይቻላል ብዬ ተስፋ አደርጋለሁ። ግጭት ኢትዮጵያ ምን ገጽታ ይኖራታል? በዚህ ሰዓት የምትከታተሉን አድማጮች ውይይታችን ይቀጥላል። ተወያዮች አቶ ኤልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃን መዋ አሁን ከአዲስ አበባ የዚህ የዋሽንግተን ዲሲ ነዋሪ ናቸው። ግጭቱን አስመልክቶ ከሚጠቀሱትም ሆነ በመንግስት በኩል ከጦርነቱ ስጋት ጋር የተወሰዱ እርምጃዎችን መንግስት ይፋ አድርገዋል። በኃላፊነት ላይ የነበሩ ሰዎችን የሚመለከት በአንድ ወይ በሌላ መንገድ ተጠያቂ ናቸው ያላቸውን ወገኖች በኃላፊነት እንዲጠየቁ ከማድረጉን ባሻገር ለገዛ ደህንነታቸው ሲባል ነው ያላቸውን ጨምሮ በቤታቸው እንዲቆዩ የተወሰደውን እርምጃ የለም የጉዞ የእንቅስቃሴ የስራ ሁኔታ ላይ በትግራይ ተወላጆች ላይ በተለይ የተነጣጠረን የሚል ትችት የሚያቀርቡ ወገኖች አሉ። ጠቅላይ ሚኒስትሩ በተደጋጋሚ የገለጹትን ጨምሮ በምክንያት ከተደረገው ባሻገር በንጹሐን ዜጎች ላይ ችግር ስላለመድረሱ ምን ማረጋገጫ አለ? ከደረሰስ በመንግስት በኩል ምን አይነት ትኩረት ሊሰጠው ይገባል? አንድ ቡድን ረጅም ዓመታት ያራምደው ከነበረ ፖሊሲም አንፃር የቅርብ ጊዜዎቹንም መግለጫዎች ብንመለከት ይደርስበታል የተባለ አደጋ ሲነገር ነበርና እነኚህን ሁኔታዎች ለመቀየርም ሆነ የዜጎችን ደህንነት ለማስጠበቅ መንግስት ምን አይነት እርምጃዎችን መውሰድ አለበት? ለፕሮፓጋንዳ ሲባል የሚደረጉ ንግግሮች፣ መግለጫዎች፣ የፖለቲካ ንትርኩ እውነተኛውን ነገር ይሸፍነዋልና አቶ ይልማ ይሄ በጣም የኢትዮጵያ ሕዝብ የሚጸየፈው ነገር ነው። በተደጋጋሚ እንዲህ አይነት እንቅስቃሴ በተደረገ ቁጥር በማያቆም እዳ መክፈል፣ መገዳደል የሚያስከትለውን በውን አይቶ እና መንግስት በዚህ ላይ የሚወስደው አቋም በጣም እርግጠኛና ፈጣን መሆን አለበት። ማለቴ መንግስት ለምሳሌ አንዳንድ ሰዎችን ከአንዳንድ የስራ አካባቢዎች ደህንነትን ለመጠበቅ ሲባል ለተወሰነ ጊዜ እረፍት ላይ ማድረጉ ማንም ሀገር ያደረገው እዚህ እኔ ባለሁበት አሜሪካም ተደርጓል። በሁለተኛው ዓለም ጦርነት ጊዜ አውሮፓ ውስጥ ተደርጓል። ሴፍቲ የመጀመሪያው፣ ሴኪሪቲ የመጀመሪያው፣ ደህንነት እና እነዚህ ሰዎች የትግርኛ ቋንቋ ተናጋሪ ስለሆኑ አይደለም። ግን ኤሚነንት የሆነ አደጋ ሊያስከትል የሚያስችል የማይቀር ከፍተኛ ስጋት ደረጃ ላይ የምንደርስበት ሁኔታ ካለ እንዲህ አይነት እርምጃዎች መንግስት ይወስዳል። ነገር ግን ከዛ ባለፈ መንግስት ከሚወስዳቸው እርምጃዎች ባለፈ የሚደረጉ ጥቃቶች ካሉ የማያወላውል እርምጃ መውሰድ አለበት፣ መንግስት ለአሁኑ ወደፊት ሊከናወን ለሚችለውም ትምህርታዊ ስለሆነ። አቶ ብርሃነ ከባድ አረስት ነው፣ አከባድ ነጥብ ነው የተነሳው። እንግዲህ ወደኋላ ሄዶ ምክንያቶቹን ማየት ነገሮቹ እንዴት እንደዚህ ዴቨሎፕ አደረጉ የሚለውን ነገር ማየት የሚያስፈልግ ይመስለኛል። ህወሀት አንዱ ትልቁ ችግሩ የነበረው ህወሀትንና የትግራይን ህዝብ አንድ ነው የሚል አይነት መልክት ሲያስተላልፍ መቆየቱ እና ህወሓት ለሰራቸው ወንጀሎች ሁሉ የትግራይም ህዝብ ተሳታፊ መስሎ እንዲታይ ለማድረግ ያደረገው ጥረት ከፍተኛ ነው። ይሄ ደግሞ ኃላፊነት የጎደለው ድርጅት ከመሆኑ የመነጨ ነው ለህዝብ ካለማሰብ የምታወጣው ፕሮፓጋንዳ የምትናገራቸው ነገሮች ሁሉ ለአንተ ለድርጅት ለራስህ የፖለቲካ ጥቅም ብቻ ሳይሆን በህዝቡ ላይ ምን ነገር ሊያስከትል ይችላል ብሎ አርቆ ካለማሰብ የመነጨ ነገር ነው። ብዙዎቹ የሚሰነዝሯቸው ኢቨን እስካሁንም ድረስ የሚያደርጓቸው ነገሮች ከዛ የመነጨ ይመስለኛል። ከዛ በተረፈ ግን እኔ የማምነው አብዛኛውም ኢትዮጵያዊ የሚያምነው የትግራይ ተወላጆች እንደ ማንኛውም ኢትዮጵያዊ የትን ቦታ ሄደው እንደ ማንኛውም ሰው መስራት ይችላሉ መስራት መቻል አለባቸው መብታቸውን ሊጠበቅ ይገባል የህግ ጥበቃም ሊሰጣቸው ይገባል የሚል እምነት አለ ነገር ግን መርሳት የሌለብን የትግራይን ህዝብ ከኢትዮጵያ ህዝብ በስነ ልቦና በመገንጠል የህዋህት አካል አድርጎ በማቅረቡን ይሄ ስሜት ወደ ትግራይ ተወላጆችም እንዲሄድ ለማድረግ ፈልጎ ያደረገው ነገር ነው። አስቦበት ያደረገው ነገር ስለሆነ ይህንን መዋጋት የግል ያስፈልጋል። ለዚህ ነገር መፍትሄው የሚመጣው ከኢትዮጵያ ህዝብ ከራሱ ነው ብዬ ነው የማምነው። የኢትዮጵያ ህዝብ ራሱ የትግራይ ተወላጆቹን እንደራሱ ማየት እንዳለበት እና ህወሀትን ደግሞ ወይም ደግሞ የህወሀት ሀሳብ ተከታዮችን ለብቻ የትግራይን ህዝብ ግን ለብቻ ማየት ያለበት መሆኑን እና ለትግራይን ህዝብ የሚደረገው ጥበቃ ሁሉ በመንግስት ብቻ ሳይሆን ከህዝብ ነው ከኢትዮጵያ ህዝብም መሆን እንዳለበት ይገባኛል። አንገታቸውን ደፍተው ሳይሆን አንገታቸውን ቀና አድርገው መኖር ያለባቸው ዜጎች ናቸው። ኢንፋክት እንዲሁም የበለጠ ቪክቲም የሆኑት እነሱ ናቸው። በስነ ልቦናም ይሁን በማንኛውም በዝርዝር ቢታይ ይሄ ዶክተር አብይ እየመሩት ያለው ለውጥ የመጣው ለትግራይ ህዝብ ጭምር ነው። ኢንፋክት እንዲሁም ለቲፒኤልኤፍ ለራሱ መዳኛ ነበር በትክክል ቢጠቀምበት ኖሮ ህዝቡ የሚያያቸው እና ፕሮቴክት የሚያደርጋቸው አንዳንድ ጽንፈኞች የሚያደርጉት ነገር ቢኖር ያንን ማስቆም ያለበት ህዝብ ራሱ ነው። መንግስት ትኩረት ሰጥቶት መቀጠል ያለበት ይመስለኛል። ቅድም የተነሳው ሀሳብ ላይ የድህረ ግጭት ሊወሰዱ የሚገባቸው ነገሮች ከሚባለው ላይ ይሄ የመልሶ ማቋቋም፣ የህግ የበላይነትን ማስከበር፣ ወንጀለኞችን የማያዝ የመጠየቅ ምናምን እንዳለ ሆኖ ዘላቂ ሶሉሽን ሊመጣ የሚችለው የአመለካከት ለውጥ ማምጣት ከተቻለ ብቻ ነው። የህዝብን ስሜት የህዝብን አመለካከት መቀየር እስከተቻለ ድረስ ብቻ ነው። ያ እኔ እስከምረዳው ድረስ ሁለት መንገዶች ናቸው ያሉት። አንደኛው መዋቅራዊ ነው። ይሄ ችግር ይሄ አመለካከት ራሱ መዋቅራዊ ነው። መዋቅራዊነቱ የሚመነጨው ከምንድን ነው? ከህገ መንግስቱ ነው። ሕገ መንግስቱ ራሱ ለእያንዳንዱ ዜጋ መብት መስጠት ሲገባው በብሎክ በብሎክ አድርጎ ለብሔሮች መብት መስጠቱ እና ለብሔሮች ደግሞ ክልል ማበጀቱ እና ድንበር ማበጀቱ ትልቁ ችግር ከዛ ነው የሚመነጨው የሚመስለኝ። ከዛ የዛ አካባቢ ብሔር ተወላጆች የሆኑ ወይም የዛ ቋንቋ ተናጋሪዎች የሆኑ ይሄ የእኔ ብቻ ነው የሚል ስሜት እንዲያድርባቸው ይሄ የኛ ነው ሳይሆን ይሄ የኔ ብቻ ነው የሚል ስሜት እንዲያድርባቸው መደረጉ በየጊዜው እንዲህ አይነት አመለካከት ያላቸውን ወደ ላይ እንዲወጣ የሚያደርግ ይመስለኛል። ሰው መዋቅራዊ ችግር በሂደት የሚፈታ የህገ መንግስት ጉዳይ ነው። ኢትዮጵያ የሁሉም ዜጎች ነች። የአብዛኛው ሰው ዘመድ ሰሜንም ይሁን በደቡብ ደሙን ያፈሰሰ ነው። የኢትዮጵያን አንድነት ለማቆየት አሁን እያወራን ያለ ነው። ስለ ሶስት ሺህ ዓመት አብሮ ስለኖረ ህዝብ ነው የምናወራው እና ምን ያህል የተሳሰረ ህዝብ ነው። ስለዚህ ይሄ የእኔ ነው፣ ይሄ የእኔ ነው የምንልበት ምንም የሞራል መብት ሊኖረን የሚገባ አይመስለኝም። ይሄ መዋቅራዊ ነው። አድማጮች ውይይቱ አልተቋጨም። ሙሉ ውይይታቸውን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። እንግዶቻችን አቶ ይልማ አዳሙን እና አቶ ብርሃን መዋ ለተሳትፏቸው አመሰግናለሁ።